በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያን ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችን ደግሞ ሀብቶች በዛሬ ሁለት በመጋቢት ሁለት ማለት ነው ተመላልሶ ወስደዋል። የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቤ የልማ ዋቂን ድምፅ ነው የሰማችሁት። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ የተቃጠለ ወይም የደረሰ የቤተ ክርስቲያን ላይ ጉዳትን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው በለቱ አብሮስ ይቀርባል። ትልቁ መፍትሄ ግን አሁን ከበሽታው ይልቅ ዓለም ላይ ትልቁ ውዥንብር እየፈጠረ ያለው የበለጠ እውቀትን እና ክሎትን የሚጨብጡ ጉዳዮች ላይ ተንተርሶ ከሚደረግ ውይይትና የመረጃ ልውውጥ በላይ ሽብርን መቀነስ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዲሬክተር ዶክተር ኤባ አባተ ናቸው የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ትንታኔ ይቀርብበታል ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ መጋቢት ሁለት 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ አዳነች ፍሳዬ ደግሞ ዜናውን አነባለሁ የስርጭት መሐንዲሳችን ብርሃን ኃይሉ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና አርዕስተ ዜናውን እናስቀድማለን። በዓለም ዙሪያ ያሉት መንግሥታት የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታወቀ። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ሠራተኞች ባለፈው ሰኞ በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተሞከረውን ግድያ በመመርመር ተግባር ለመርዳት ካርቱም መግባታቸውን የሱዳን መንግሥት ገለጸ። አሁን ዝርዝር ዜና። በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተቃጣውን የግድያ ሙከራ የኢትዮጵያ የኤርትራና የተባበሩት መንግሥታት ድርጅት መሪዎች አውግዘዋል። ከአዲስ አበባ ከአስመራና ከኒውዮርክ የደረሱን ዘገባዎች ተጠናቅረዋል። ሰለሞን አባተ ያቀርበዋል። ጠቅላይ ሚኒስትር አብደላ ሐምዶክን ለመግደል የተደረገውን ሙከራ የኢትዮጵያ መንግሥት እንደሚያወግዝ ፈጥኖ አሳውቋል። በጠቅላይ ሚኒስትሩ ጽሕፈት ቤት የፌስቡክ ገጽ ላይ መንግሥቱ ባወጣው መግለጫ የኢትዮጵያ መንግሥት ከሱዳን ሪፐብሊክ ሕዝብና መንግሥት ጋር አብሮ ይቆማል ይላል። በገጹ ላይ የሰፈረው የጠቅላይ ሚኒስትር አቢይ አህመድ ቃልም በጠቅላይ ሚኒስትር አብደላ ሐምዶክ ላይ ዛሬ የተቃጣውን የግድያ ሙከራ አወግዛለሁ። የሱዳን ሕዝብ ሰላሙን ለማስጠበቅ ከፍተኛ ዋጋ ከፍሎ የሚደነቅ እርምጃ ወስዷል ይላል ጠቅላይ ሚኒስትር አብይ። አክለውም እንዲህ ያሉ ክስተቶች የሱዳንን መረጋጋትና የለውጥ ጉዞ ሊያደናቅፉ አይገባም ብለዋል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት ኢሳያስ አፈወርቂም በጠቅላይ ሚኒስትር አብደላ ላይ የተቃጣውን ሙከራ ያወገዙበትን ደብዳቤ ለሱዳን አቻቸው ልከዋል። ብርሃነ በረሃ ከአስመራ አጭር ተጨማሪ አለው። ፕሬዚዳንት ኢሳያስ አፈወርቂ ትላንት መጋቢት አንድ ለሱዳን የበላይ ምክር ቤት ሊቀመንበር ጀኔራል አብዱልፈታህ አልቡርሃን በላኩት መልእክት ነው የግድያ ሙከራውን እንደሚያወግዙ የገለጹት። ፕሬዚደንት ኢሳያስ በመልእክታቸው ይህን እኩይ ተግባር የድብቅ ኃይሎችና አጋዦቻቸው በሱዳን የመጣውን አወንታዊ ለውጥ ለመቀልበስ ሊያደርጉት ያሰቡትን የተስፋ መቁረጥ እርምጃ ማሳያ መሆኑን ገልጸዋል። ፕሬዝደንት ኢሳያስ በመልእክታቸው አያይዘውም አዲሱ የሱዳን መንግስት የወደቀውን ስርዓት ትርፍራፊዎች በማጽዳት የሱዳን ሕዝብ ጥቅምን ለማረጋገጥና ለቀጠናው ሰላምና መረጋጋት ላይ የበኩሏን አበርክቶ ለማድረግ በምታደርገው ጥረት ላይ የኤርትራ መንግስት ሙሉ ድጋፍና ወዳጅነት እንደማይለያቸው ደግመው አረጋግጠዋል። ብርሃነ በረኸ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ይህንን የከትናንት በስቲያ ሙከራ ወዲያው በብርቱ አውግዘዋል። ከዋና ጸሐፊው ቃል አቀባይ ስቴፈን ዱያሪች የወጣው መግለጫ እንዲህ አይነት ጥቃቶች ተቀባይነት የላቸውም፣ ፈጻሚዎቹም በተጠያቂነት መያዝ አለባቸው ይላል። የመንግስታቱ ድርጅት ለሱዳን ጽኑ አጋርነትና የማይናወጥ ድጋፍ እንዳለው ዋና ጸሐፊ ጉቴረሽ በድጋሚ እንደሚያረጋግጡ በዚሁ መግለጫ ተጠቅሷል። ሰለሞንን ለዘገባው እናመሰግናለን። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ሰራተኞች ባለፈው ሰኞ በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተሞከረውን ግድያ በመመርመር ተግባር ለመርዳት ካርቱም መግባታቸውን የሱዳን መንግሥት ገልጿል። በሃምዶክ ላይ ጉዳት እንዳልደረሰ ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የሱዳን የማስታወቂያ ሚኒስትር ፋይሳል መሐመድ ሳልሕ የጸጥታ ኃይሎች ከጥቃቱ ጋር በተያያዘ የሀገሪቱ ተወላጆችንና የውጭ ሰዎችን አስረዋል ብለዋል። ዓለም አቀፉ የእግር ኳስ ማህበር ፌዴሬሽን ፊፋ በኢትዮጵያ ሊያካሄድ የነበረውን ጠቅላላ ጉባኤውን በኮሮና ቫይረስ መዛመት ምክንያት አራዝሟል። የፊፋ ጠቅላላ ጉባኤ ግንቦት 28 ቀን 2012 ዓ ም በአዲስ አበባ እንደሚደረግ ቀጠሮ ተይዞለት ነበር። ሆኖም የዓለም የጤና ጠቅስ የጤና ቀውስ በሆነው የኮሮና ቫይረስ ምክንያት በተለያዩ ሀገራት የጉዞ እቀባና የጤና ባለሙያዎች ትልልቅ ዓለም አቀፍ ስብሰባዎች እንዳይካሄዱ ምክረ ሀሳብ በማቅረባቸው ምክንያት ጠቅላላ ጉባኤውን እንዳራዘመ ፊፋ አስታውቋል። የፊፋ ጠቅላላ ጉባኤ መስከረም 8 ቀን 2013 ዓ ም በአዲስ አበባ እንደሚካሄድ ተገልጿል። ብሩንዲ ውስጥ የሚካሄደው ምርጫ በፖለቲካ ተቃዋሚዎች ላይ በሚፈጸመው ጭቆና፣ በኢኮኖሚና በማኅበራዊ አለመረጋጋት እንዲሁም እየጨመረ በሄደው የወንጀል ተግባር ምክንያት ሊሰናከል ይችላል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠንቅቀዋል። ዓለም አቀፍ ማኅበረሰብ በተለይም የቡሩንዲ አጎራባች አገሮች የቡሩንዲ መንግሥት ነፃና ግልጽ የሆነ ምርጫ እንዲያካሄድ እንዲያሳምኑት የተባበሩት መንግስታት ድርጅት ኮሚሽን ጥሪ አድርገዋል። ነገር ግን የሚሆን እንደማይመስለው ምልክትም እንዳልታየ ሶስት አባላት ያሉት ኮሚቴ ጠቁሟል። የቡሩንዲ ፕሬዚዳንታዊ የምክር ቤትና የከተማ አስተዳደር ምርጫዎች እንደ አውሮፓ አቆጣጠር በመጪው ግንቦት 20 ቀን ይካሄዳሉ። በዓለም ዙሪያ ያሉት መንግስታት እየተለወጠ ያለውን የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታውቋል። ካለፈው ታሳስ ወር አንስቶ ከ118ሺህ በላይ የሚሆኑ ሰዎች ታመዋል። በ114 ሀገራት 4300 የሚሆኑ ሰዎች ሞተዋል። ኮቪድ-19 በሚል አህጽሮት የሚታወቀው ቫይረስ የጀመረው ቻይና መሆኑ ይታወቃል። የቻይና የጤና ጥበቃ ባለሥልጣኖች ዛሬ 24 አዲስ በሽተኞች ማግኘታቸውን አስታውቀዋል። ቻይና ውስጥ መጀመሪያ ላይ ከነበረው የመዛመት መጠን እየቀነሰ ቢሆንም ከሌሎች አገሮች ወደ ቻይና የሚገቡ ሰዎች ዘንድ በሽታው እየታየ በመሆኑ ማንኛውም ወደ ሀገሪቱ የሚገባ ሰው ለ14 ቀናት ተገሎ እንዲቆይ የቤዥንግ ባለሥልጣኖች አዘዋል። ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። ሰዎች ሊንቀሳቀሱ የሚችሉት አስቸኳይ ሁኔታ ካስገደዳቸው ብቻ መሆኑ ተዘግቧል። እስካሁን ባለው ጊዜ በሀገሪቱ አስር ሺህ የቫይረሱ በሽተኞች እንዳሉ ታውቋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው ሰዎች ብዛት ከአንድ ሺህ በላይ በመድረሱ ባለሥልጣኖች ስጋት አድሮባቸዋል። የዩናይትድ ስቴትስ የቀድሞ ምክትል ፕሬዚዳንት ጆ ባይደን ትላንት ማክሰኞ ቁልፍ በሆኑ ክፍለ ግዛቶች በተካሄደ ቅድመ ምርጫዎች ያገኙት ድል ዲሞክራሲያዊ ፓርቲውን ወክሎ ለፕሬዚዳንትነት ለመወዳደር የሚችሉበት እድል ከፍቶላቸዋል ተብለዋል። ባይደን ሚዙሪና ሚሲሲፒ ላይ አሸንፈዋል። ቁልፍ በሆነችው ሚችጋን ክፍለ ግዛትም በተፎካካሪያቸው በርኒ ሳንደርስ ላይ ወሳኝ ድል ማስመዝገባቸውን ማይክ ኦስሊቨን ከሎስ አንጀለስ ያደረሰን ዘገባ አመልክቷል። ቆንጅታዬ ታቀርበዋለች። ለዲሞክራቲክ ፓርቲው እጩነት ከሚያስፈልጉት 1991 የመራጭ ተወካዮች ድጋፍ 1መቶ 25ቱን የያዘችውን ሚሽገንን ማሸነፋቸው ለጆ ባይደን ፕሬዚደንት ትረምፕን በምርጫው ድል የምመታ እኔ ነኝ የሚለውን ክርክራቸውን አጠናክሮላቸዋል። በቅድመ ምርጫዎቹ ድምፃቸውን ሰጥተው ከወጡ መራጮች የተሰባሰቡ አስተያየቶች እንደሚያመለክቱት ጆ ባይደን ጥቁር አሜሪካውያንን፣ በዕድሜ ገፋ ያሉ መራጮችንና ጽንፍ ያልያዙ አቋሞችን የሚደግፉ አሜሪካውያንን መሳብ ችለዋል። ሚሲሲፒ ላይም ጆ ባይደን አሸንፈዋል። እዚያም ጥቁር አሜሪካውያን በብዛት መርጠዋቸዋል። ሚዙሪ ላይም እንዲሁ ዋና ዋና ዲሞክራቶች ደግፈዋቸዋል። ይልቁንስ ሳንደርስ በርታ ብለው የታዩት ዋሽንግተን ክፍለ ግዛት ቅድመ ምርጫ ላይ ነው። ኮሮና ቫይረስ በተዛመተባት በዚያች ክፍለ ግዛት ለወትሮ ሰው የሚበዛባቸው ሰፈሮች ጭር ብለዋል። እስከ ዛሬ የማለዳ ድረስ ጆ ባይደንና በርኒ ሳንደርስ ዋሽንግተን ላይ በተቀራራቢ የመራጭ ድምፅ ተፋጠው ነበር። በኮሮና ቫይረስ ስጋት ምክንያት ሁለቱም ኦሃዮ ክፍለ ግዛት ላይ ሊያካሂዱ የነበሩትን ህዝባዊ ስብሰባዎች እቅድ ሰርዘዋል። ባይደን ፊላዴልፊያ ከተማ ላይ ባደረጉት ንግግር ድጋፍ የሰጧቸውን ከውድድሩ የወጡ እጩዎችና አሁንም በፍክክሩ የቀጠሉትን ሳንደርስንም አመስግነዋል። አብረን ፓርቲያችንን አንድ እናደርጋለን። ያንን ነው ማድረግ ያለብን። እነሆ ዛሬ ምሽት በዋይትሃውስ ጨዋነትን ስነ ሥርዓትን ክብርን፣ መልሰን ለማስፈን በአንድ እርምጃ ተቀርበናል። ድምፅ ሰጥተው ከሚወጡ መራጮች በተሰበሰቡ አስተያየቶች እንደታየው በርኒ ሳንደርስ ወጣት መራጮችን በበቂ አሃዝ ወጥተው ድምፅ እንዲሰጡ ማንቀሳቀስ አልቻሉም። ጆ ባይደንና በርኒ ሳንደርስ የፊታችን እሁድ ክርክር ያካሂዳሉ። ከዚያም በማስከተል በቀጣዩ ሳምንት ማክሰኞ አሪዞና፣ ፍሎሪዳ፣ ኢሊኖይ እና ኦሃዮ ላይ ቅድመ ምርጫ ይካሄዳል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3ና እንዲሁም ምን አይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ ቪርስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። ጠቅላይ ሚኒስትር አብይ ከሀያ ሚኒስትር ካቢኔዎች አስሩን ሴት ሲያደርጉ አስር ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ዶክተር ስህን ተፈራ የሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ በሴቶችና ቤተሰብ ቅንብር ይቀድማል። አድማጮቻውን በቀጥታ ወደ ቀዳሚው የዕለቱ አብይ ርእስ የቀዳሚው አብይ ርእስ በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ ቀደም ብለን መግቢያው ያስተዋወቅ ነው። ከ20 ዓመት በላይ አገልግሎት ሲሰጥ የቆየ የኢትዮጵያ ወንጌል ወንጌላዊ ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት ደረሰ የሚለውና ሶስት ምዕመናን መጎዳታቸውን የሚገልጽ ነው። ቆየት ብሎ ይቀርባል። አሁን ወደ ኮሮና ቫይረስ ስርጭት ዙሪያ የተጠናቀረ ዘገባንም ወስዳችሁ ኢትዮጵያ ውስጥ እስካሁን ለኮሮና ቫይረስ መጋለጡ የተረጋገጠ ሰው የለም። የመከላከልና የክትትል ስራውም ተጠናክሮ ቀጥሏል ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ ከዚህ ቀደም ተመርምረው ከቫይረሱ ነፃ ከሆኑ ናሙናዎች ውስጥ አርባ አምስት በመቶ ወደ ደቡብ አፍሪቃ ተልከው ዳግም መርምራቸውንና ውጤቱም ተመሳሳይ መሆኑ መረጋገጡንም ጨምሮ አመልክተዋል። ሙክታር ጀማል ዝርዝሩን ይዘዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው በሽታው መግባቱ ሪፖርት ከተደረገባቸው አገራት የመጡ ተጓዦች የጤና መረጃ ቅጽ ከመሙላታቸው በተጨማሪ ባሉበት ቦታ ለ14 ቀናት የጤና ክትትል የተደረገላቸው አንድ ሺህ ሁለት መቶ ሀያ አራት ክትትላቸውን ማጠናቀቃቸውን ገልጿል። ዘጠኝ መቶ ሰባ አራት የሚሆኑ ደግሞ በአሁን ሰዓት የጤና ክትትል ላይ መገኘታቸው ተነግሯል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ እንደተናገሩት ከጥር አስራ አምስት ሁለት ሺህ አስራ ሁለት ጀምሮ እስካሁን ድረስ ሀምሳ አራት የበሽታው ተመሳሳይ ምልክቶች የታየባቸውና በሽታውን ሪፖርት ያደረጉ አገራት የጉዞ ታሪክ የነበራቸው ሰዎች በተለያዩ ጊዜ በለይቶ ማቆያ ማዕከል እንዲቆዩ ከተደረጉ በኋላ 49ኙ የላብራቶሪ ምርመራ ውጤታቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታውቀዋል። በአሁኑ ወቅት የበሽታው ምልክት ታይቶባቸው በለይቶ ማቆያ ሆነው የላብራቶሪ ምርመራ ውጤት በመጠባበቅ ላይ ከሚገኙ አምስት ግለሰቦች ሁለቱ ኢትዮጵያውያን መሆናቸውንም ዶክተር ኤባ አባተ ጨምረው ገልጸዋል። ያለው ነባሪያ ሁኔታ አንጻር በሽታ ወደ ኢትዮጵያ ሊመጣበት የሚችልበት ሁኔታ እንዳለ ማህበረሰባችን ሊረዳ ይገባል። ትልቁ መፍትሄ ግን አሁን ከበሽታው ይልቅ ዓለም ላይ ትልቅ ውዥንብር እየፈጠረ ያለው የበለጠ እውቀትን እና ክሎትን የሚጨብጡ ጉዳዮች ላይ ተንተርሶ ከሚደረግ ውይይትና የመረጃ ልውጥ በላይ ሽብርን መቀነስ ነው። ማናችንም ለእያንዳንዱ መጣ ችግር ጥንቃቄ መውሰድ ተገቢ ነው። ጥንቃቄው ግን ከላስፈላጊ ሽብር ጋር የሚቀላቀል ከሆነ ጥንቃቄ መሆኑ ያቆማል ማለት ነው። ስለዚህ በዛ አግባብ ምንም ሽብር ውስጥ ሳይገባ የምንሰጣቸውን መግለጫዎች፣ የምንሰጣቸውን መረጃዎች እንዲሁም ደግሞ ከተለያዩ ታማኒ ከሆኑ ደግሞ ምንጮች የሚያገኛቸውን መረጃዎች ታሳቢ በማድረግ የቅድመ ጥንቃቄ ስራውን እንዲሰራ ነው። ለኮቪድ አስራ ዘጠኝ ምርመራ የላቦራቶሪ ግብአት በተጨማሪ ከዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ መለገሳቸውን የገለጹት ዶክተር ኤባ ከዚህ በፊት በኢንስቲትዩቱ ላብራቶሪ ለኮቪድ-19 ምርመራ ተደርጎላቸው ከቫይረሱ ነፃ ከሆኑት ናሙናዎች ውስጥ 45 በመቶ በድጋሚ ወደ ደቡብ አፍሪካ ተልከው ውጤቱ ተመሳሳይ መሆናቸውን መረጋገጡንም ዶክተር ኤባ አሳውቀዋል። በቅርቡ በኮሮና ቫይረስ መታመሙ የተገለጸውና ወደ ኢትዮጵያ ተጉዞ እንደነበረ የተመለከተው የዩናይትድ ስቴትስ የጦር ኃይል ባልደረባ ጉዳይ አስመልክቶ ቪኦኤ የጠየቃቸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ዝርዝር ሁኔታዎች በጋራ እየተጣሩ ናቸው ብለዋል። ከሚመለከተው ከዲኦዲ፣ ከሌሎች አካላት ከኤምባሲውንም ጨምሮ እየተነጋገርን ነው። በሀያ አንድ አዲስ አበባ መልቀቁ ይታወቃል። እሱ ኢንፎርሜሽን አለን። ከዛ ውጭ ግን ሌሎች ተጨማሪ ኬት እንዴት መጣ? ምክንያቱም ብን የመጣበትን ብዙ ነገሮች አሉ። ከኤፒዲሞሎጂ አኳያ ልናያቸው የምንችላቸው ነገሮች ስለዚህ አሁን እኛ ቀጥታ ጥያቄ አቅርበናል። ከኮሚኒኬሽኑም አለ ከኤምባሲውም ጋር ከሚመለከተው አካል ነገር ግን የአሜሪካ መንግስት፣ ያው ሁሉም ሀገራት የመከላከያ ሲስተማቸውን የሚይዙበት የራሳቸው ሲስተም አለ አይደለ? ከዋናው ሲስተም ጋር አይገናኝም። አሁን ሲዲሲ የእያንዳንዱን ኢንዲቪጁዋልስ ሁኔታ ይከታተላል፣ ወዲያው መረጃ ይሰጣል። የመከላከያ ሲስተማቸው ላይ ግን አይችሉም፣ አክሰስም የላቸውም። ፕሮሰሱን ጠብቀው ሄደው ዲ ኦ ዲ የሆነ ፍቃድ አለ እና በዛ ሂደት ውስጥ እያለፈ መሆኑን እና አሁን ባለን መረጃ በቅርቡ ያሉትን ኢንፎርሜሽኖች እንደሚሰጡን ነው። ስለዚህ ሙሉ መረጃ ከያዘን በኋላ መግለጹ ነው የሚሻለው። ኮሮና ቫይረስ እስካሁን የተረጋገጠ መድኃኒት ወይንም ክትባት እንደሌለው ያስታወሱት ዶክተር ኤባ ህብረተሰቡ ይህንን በመረዳትና የጥንቃቄ መንገዶችን በመጠቀም ራሱን እንዲጠብቅ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር፣ ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ የጠቀስኩት የለቱ አብይ ርዕስ እየተሰናዳ ነው፣ እንደ ደረሰ እናቀርባለን። አሁን ወደ አማራ ክልል የሚወስደንን ዘገባ አላስከትል። የአማራ ህዝብ አሁን ካለበት ችግር መውጣት የሚችለው የፖለቲካ መሪዎችና የማህበረሰብ አንቂዎች በጋራ ሲሰሩ ነው ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። ጉባኤ አማራ የተሰኘ ስብሰባ በባህር ዳር ተጀምሯል። ለዝርዝሩ አስቴር ምስጋናው የጋራ ራዕይና ግብ ለአማራ ህዝብ በሚል መሪ ቃል የሚካሄደው ጉባኤ አማራ የተሰኘ ስብሰባ ዛሬ በባህር ዳር ከተማ እየተካሄደ ነው። በጉባኤው ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የገዢው ፓርቲ ከፍተኛ ባለስልጣናት ባለስልጣናትና፣ ከገዢው ፓርቲ በተቃራኒ ጎራ የተሰለፉ የተቃዋሚ ፓርቲ መሪዎች፣ ታስረው የተፈቱ የፓርቲ አመራሮች፣ ምሁራን፣ እንዲሁም ከውጭ ሀገር ጥሪ የተደረገላቸው የክልሉ ተወላጆች እየተሳተፉ ይገኛል። በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን የአማራ ሕዝብ አሁን ካለበት ውስብስብ ችግር የሚወጣው የፖለቲካ ፓርቲዎችና የማህበረሰብ አንቂዎች በማስተዋል እና በተቆርቋሪነት ሲሰሩ ነው ብለዋል። ዜጎች ያለ ስጋት የሚኖርባት እና ለሁሉም የተመቸች ሀገር ለመገንባት የአብሮነት ካባ ተላብሰን በፍትህና በእውነት አደባባይ መቆም አለበት። እዚህ ያለን ታዳሚዎች ከእኔ ጀምሮ አመራሩ ሁሉም መለስተኛ ችግሮች በቀላሉ ተሻግረን ወደ ትልቁ ወደ ከፍታው መዝለቅ እንችላለን። የጥፋት መንገዶች አገርን ይጎዳሉ፣ ክልልን ይጎዳሉ፣ የህዝብን ታሪክ ያጠለሻሉ። ከምንም በላይ እኛ ዘዋሪዎቹ ምንም አንሆንም። ድሆች ይሞታሉ፣ ድሆች በእጅጉ ብዙ ዋጋ ይከፍላሉ። ከዚህ የሚያወጣ ህሊና ከዚያ የሚያወጣ ኃላፊነት መውሰድ አለብን። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ የአማራን ህዝብ ጥያቄ ለመመለስ እና ሀገራዊ አንድነቱን ለማምጣት በዚህ ጉባኤ የተወያዩ ምሁራን እና የፖለቲካ ፓርቲዎች የሚደርሱበትን ሀሳብ ለመተግበር ዝግጁ መሆናቸውን ገልጸዋል። በውስጡን በውጭን ትልቅ ፈተና ትልቅ ችግር እያስተናገድን እንገኛለን። ይሄ ጉባኤ የሚወስነውንና የጋራ መግባባት የሚደርስበትን ሁሉ ለመቀበል የክልሉ መንግስት ዝግጁ ነው። ፓርቲያችንም ዝግጁ ነው። ምክንያቱም ሁላችንም አማራዎች ነው። የፖለቲካ አመራሩ ከሴራ እና ከመጠላለፍ ወጥቶ በአንድ በሚያደርጋቸው ጉዳዮች በጋራ እንዲሰሩ የማቀራረብ ስራ ለመስራት ታስቦ ነው ይህ ጉባኤ የተዘጋጀው፣ ያሉት ደግሞ የአማራ መማክርት ጉባኤ የቦርድ አባል ዶክተር ዳዊት መኮንን ናቸው። በፖለቲካ ውስጥ እየተሳተፉ ያሉ የተለያዩ ከፈረጃ ከርስ በርስ ፍትጊያ እና ከሚና መጋጨትና መደባለቅ መጥራት አለበት። የተለያዩ አክተሮች አሉ። ሮል ኮንፍሊክት ነው ያለ፣ ሮል ኮንፊውዥን ነው ያለ። ያንን ማጥራት መቻል አለ። የአማራ ሕዝብ መሰረታዊ አጀንዳዎችና የትግል ስትራቴጂ ተግዳሮቶችና የመፍትሄ አቅጣጫዎች በሚል ርዕስ መነሻ ሀሳብ ቀርቦ ከተሳታፊዎች ጋር ውይይት እየተካሄደበት ይገኛል። ጉባኤውን ያዘጋጁት የአማራ ምሁራን መማክርት ጉባኤ፣ የአማራ ክልል ብልጽግና ፓርቲ፣ የአማራ ብሔራዊ ንቅናቄ አብን፣ የአማራ ብሔራዊ ራዕይ ግንባር እና ሌሎች የህብረተሰብ ክፍሎች መሆናቸው ተገልጿል። ጉባኤው በነገ ዕለት ቀጥሎ እንደሚውል ከአስተባባሪዎች ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር ጋናውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ያስተዋወቅኩት የዕለቱ አቢድስ ተሰናድቶ ደርሶናል። ወደዚያ ነው የምናመራው። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ ከ20 ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አቶ ጥቃት መድረሱንና ሶስት ምዕመናንም መጎዳታቸውን የቤተ ክርስቲያኒቱ ፕሬዝዳንት መጋቢል ማዋቂ ለአሜሪካ ድምጽ ገልጠዋል። በጥቃቱም ቤተ እምነቱ ሙሉ ለሙሉ ተቃጥሏል ነው የተባለው። በተጨማሪም በዚሁ ከተማና በአካባቢው ለሚገኘው ማህበረሰብ የነጻ ሕክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የአገር ውስጥና የውጭ አገር ሕክምና ቡድኖች በሕክምና እቃቸው ላይ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግረዋል። አያይዘውም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ነው ያሉት። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱት አካላት ለይተው ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በመጣራት ላይ ነው ሲሉም የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቢል ማዋቄ በሞረትና ጅሩ ወረዳ ነዋሪ ከተማ በቤተ ክርስቲያናቸው ላይ ትላንት ደረሰ ያሉትን ጥቃት ለአሜሪካ ድምጽ በስልክ ሲያስረዱ፣ ለጥቃት የተዘጋጁ ሰዎች በድንገት የቤተ ክርስቲያኑን ግቢ ወረሩት ይላሉ። መጋቢት አንድ ቀን ከቀኑ ሁለት ሺህ አስራ ሁለት ማለት ነው በእኛ አቆጣጠር በግምት ከቀኑ አስራ አንድ ሰዓት የሚሆኑበት ጊዜ የተወሰኑ ሰዎች እንደ ቡድን እንደ ህዝብ ተከማችቶ በመወር ሙሉ ወንጌል ቤተ ክርስቲያን ግቢ ውስጥ በሀይል በመግባት በቤተ ክርስቲያን ውስጥ የነበሩ ሶስት ሰዎችን ደብድበው ጎድቷቸዋል ጉዳት አድርሰውባቸዋል እነዚህ እንግዲህ ሶስቱ ሰዎች የቤተ ክርስቲያናችን አካላት አሁን ለከፍተኛ ሕክምና ወደ ደብረ ብርሃን ሪፈራል ሆስፒታል ተልኮ በሕክምና ላይ ይገኛሉ። እነዚህ በቡድን ገብቶ በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያኒቱ ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችንም ደግሞ ሀብቶች፣ በዛሬ ሁለት መጋቢት ሁለት ማለት ነው ተመላልሰው ወስደዋል፣ ዘርፈዋል እና ተከፋፍለዋል። በዚህ ጊዜ እንግዲህ በቤተ ክርስቲያኒቱ ሌላ ግንባታ እየተጠ ነበረ። እነዚያን ግንባታዎችም አፍርሷል። መኖቻችንም በየቦታው በየቤታቸው በፍርሀት ላይ ነው ያሉት። በጣም በከፍተኛ ጥረት ላይ እና በዚህ ወቅት ላይ እንግዲህ ከፍተኛ ጥቃት ሲያደርሱ በአካባቢ ያሉ ጸጥታ ኃይሎች ድርጊቱን ለማስቆም ምንም ያደረጉት ጥረት ጥረት አልነበረም። ኃላፊነታቸውን አልተወጡም። ላሶቹ ድጋፍ እና ከላላ በመሆን ይሄ ሁሉ ጥፋት እንደደረሰ በግሬታ ያቀርባሉ። ስለዚህ ያለ ያለው ንብረት ሙሉ በሙሉ ነው የወደመው። ምናልባት እንደሰማሁት ከሆነ ከአንድ ሚሊዮን ብር በላይ የሚገመት ንብረት ብቻ ወድማ ሰዎቹን በሕክምና ላይ ይገኛሉ ማለት ነው። መጋቤ ይልማ መነሻው ምንድን ነው? ለደረሰው ጉዳት አካባቢው ሰውን ግጭት ነበረ? በእምነቱ ተከታዮች እና በአካባቢው ሰዎች መካከል ቀደም ሲል የደረሰ ግጭት ነበረ ወይስ ምንድን ነው መነሻ ምክንያቱ? መነሻ ምክንያቱ በውል አሁን የታወቀ ነገር የለም። ቤተ ክርስቲያኒቱ ከሀያ ዓመት በላይ እዛ የኖረችው። አዲስ አይደለች። በህብረተሰብ ውስጥ ያለች ናት። በህብረተሰቡ ውስጥ በሰላም ስትንቀሳቀስ አስፈላጊውን ማህበራዊ መንፈሳዊ አገልግሎት ስትሰጥ ቆየች ናት። እንግዲህ በዚህ ጊዜ አይሩ ምክንዳቄ ጋር ይሁን ሰዎች እንዴት አድርጎ እንደገቡ እና በሆኑ ሞት ነገር እስካሁን የተጣራ ነገር የለም። ነገር ግን እንደምንሰማው አንድ የህክምና ቡድን በአካባቢው ላይ ከእስራኤል የመጡ የህክምና ቡድኖች በጤና ጣቢያ ከኛ ቤተ ክርስቲያን ውጪ በሆነ ህክምና እርዳታ ዝዘቱ ነበር። እነሱንም እንደዚህ ጉዳት አደርሶባቸው ድንኳኖቻቸውን እንዳፈረሱ እንደዚህ አይነት ነገር ነው ምንሰማው ቤተ ክርስቲያኒቱ እነሱ ምንም ግንኙነት የላቸውም። የእነዚህ እዛታ ሰጪ ሐኪሞች የተባሉትም ከእኛ ቤተ ክርስቲያን ጋራ ምንም አይነት ግንኙነት የላቸውም። እነዚህ ሰዎች እንግዲህ ወይ ፕሮቴስታንት ሊሆኑ ይችላሉ፣ ወይ ሌላ የዚዎሽ ሃይማኖት ሊሆኑ ይችላሉ። ነገር ግን የእኛም ቤተ ክርስቲያን ለማቃጠል ከእነሱ ጋራ ምንም አይነት ግንኙነት የላቸውም። አንዳንዱ የቤተ ክርስቲያን ውስጥ እነሱ መጥቶ እንደዚህ ሲሰብኩ ምናምን የሚል ሀሰተኛ ወሬ እየተነዛ ነው ያለው። ሰዎቹ ሕክምና ሲሰጡ የነበሩት በጤና ታለን ውስጡ ነው። ከአካባቢው ባገኘነው መረጃ የኛ ቤተ ክርስቲያን ከዛ ውጭ ነው። ሰዎቹ ግን ተደራጅተው መጥቶ በቡድን ሆኖ ያጠቁት ቤተ ክርስቲያኑ ለብቻው ነው ያጠቁት እንጂ ከዚህ ጋር የተገናኘ ነገር የለም። ምንም ይሄ ነው የሚባል የተደረሰበት ነገር የለም። ሃይማኖቶቻችን ሁሉ በፍርሀት ከፍተኛ ውጥረት ነው። ሌሎቹ እየዛትባቸው የሚገኝበት ሁኔታ ነው። ቤታቸው ዘግቶ ነው ያሉትና ምክንያቱ ይሄ ነው የሚል የተጨበጠ ነገር በዚ ጊዜ አላገኘንም። መጋቤ ልማ እንዳሉትና ከሌላ የአካባቢው ነዋሪ ጠይቀን ባገኘነው መረጃ በአካባቢው የነጻ የሕክምና አገልግሎት ሊሰጥ የሄደ የሕክምና ቡድን በጤና ጣቢያው ለሶስት ቀናት የሕክምና አገልግሎት ሲሰጥ ቆይቷል። ለዚህ የሕክምና አገልግሎት የሚውል ድንኳን በመትከልም አገልግሎት ሲሰጥ ነበር። ነገር ግን ባልተፈቀደ ቦታ የሃይማኖት ስብከት በድንኳን ውስጥ ተካሂዷል ያሉ የሌላ እምነት ተከታዮች በደቡብ ጥቃት ማድረሳቸውንና ድንኳኑን ማፈራረሳቸውን ነው መጋቤልማ የሚሉት። ለጥቃት አድራሾቹ ቁጣ መነሻ ምክንያቱ ይሄውን እንኳን በህክምና ቡድኑና በቤተ ክርስቲያኒቱ መካከል ምንም ግንኙነት የለም ነው። በጉዳዩ ላይ ማብራሪያ እንዲሰጡን የወረዳውን አስተዳዳሪ አቶ ተሾመ ተገኝን ጠይቀን ነበር። ከዚሁ ጉዳይ ጋር በተያያዘ ከተዋቀረ አጣሪ ቡድን ኮሚቴ ጋር ስብሰባ ላይ መሆናቸውን ገልጸው መረጃ በሚገባ ከመጣራቱ በፊት ዝርዝር ጉዳይ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ነገር ግን በግርድፉ ከሰጡን መረጃ የደቦ ጥቃቱ ሲነሳ በከተማው እንደነበሩና መነሻው ምን እንደሆነ በማይታወቅ ሁኔታ ሴት፣ ወንድ፣ ወጣት ለማስቀመጥ አዛውንት ሳይል የከተማው ነዋሪ ሆ ብሎ መነሳቱን ተናግረዋል። በወቅቱም ለማረጋጋት ከፍተኛ ስራ እንደተሰራ ጠቁመዋል። በንብረት ላይም ጉዳት መድረሱን የሕክምና ቡድኑ የተከለው ድንኳንም መፈራረሱን ገልጸዋል። የፕሮቴስታንት ቤተክርስቲያን ብቻ ሳይሆን የጠፋው ከአምብ ከብል ተደርጎ የተሰራውን ጊዜያዊ ማደሪያ ድንኳንና ሼዶች ጭምር መቀዳደንና ማቃጠል ሁኔታዎች አሉ። እሱ ብቻ ላይ አይደለም እርምጃ የተወሰደ ሌሎችም ላይ እንደዚሁ በግፊት ገብቶ እርምጃ ለመውሰድ ጥረት ማድረግ ነበር። የጸጥታ ኃይሉም የመሳሰለውን እንደዚህ ጠንከር ብሎ እንቅስቃሴ ማድረግ ሲጀምር ነው መቆም የጀመረው እና ዛሬም ላይ የተወሰኑ ሙከራዎች ነበሩ። ጠዋት ላይ የጸጥታ ተቋሙ ጠንከር ብሎ እንቅስቃሴ ሲያደርግ ነው ጉዳዩ እንዲረግብና እንዲቆም የተደረገው እና የሕክምና ቡድኑ የአንድ እምነት ተከታይ አይደለም ይላሉ እኛ የፕሮቴስታንትም አሉ ኦርቶዶክስም አሉ ውስጣቸው፣ ህክምናውን የሚሰጡ ማለት ነው። አጣርተናል። የህክምና ቡድን ነው ህክምናውን የሚሰጠው። ይሄ ደግሞ የተውጣጣ ነው። ውጭ ማ የውጭ ዜጎች አሉበት፣ የሀገር ውስጥ ዜጎች አሉበት። የተውጣጣ ቡድን ፕሮቴስታንትም አለበት፣ ኦርቶዶክስም አሉበት። ይህ አይነት ነገር ነው ያለው። እንግዲህ ከአንድ ጫፍ ሃይማኖቱን ፕሮቴስታንትን ለመጉዳት ነው ተብሎ ብስ ያለ መረጃ እንዳነሰት እኒያም አይነት ነገር ስላለ የምርመራ ቡድኑ ካጣራ ና እውነታ የሆነ መረጃ ካገኙም በኋላ እውነታውን ንብንሰጥ ጥሩ ነው። ለስንት ቀን ሰጥቷል ይሄ ህክምና አገልግሎት ለስንት ቀን ቆይቷል? ከተማ ውስጥ በእኛ አቆጣጠር በኢትዮጵያን አቆጣጠር በሀይቀ ስድስት ሁለት ሺ አስራ ሁለት ተጀመረ እስከ ሁለት ሺ አስራ ሁለት ለሶስት ቀን ያክል ተከታታይ ቆይቷል። ምን አይነት ህክምና ነበር የሚሰጠው ጠቅላላ ህክምና አገልግሎት ነው የሚሰጡት። በተለይ በተለይ ከአንገት በላይ የጥርስ ህክምና ጥርስን የማጠብ፣ ጥርስን የመሙላት፣ ጥርስን የመንቀል፣ አይን የዲክ ሰርጀሪ ስራ ነው የሚሰሩት። ሌሎችም ህክምና አገልግሎቶችም ጥምር ይሰጣሉ። የመነጽር በተለያዩ ደረጃ ያሉ የመነጽር ስጦታ አገልግሎትም ጭምር ነው ሲሰጥ የነበረው። ሌሎችም አገልግሎት ይሰጣሉ። ለምሳሌ የማህፀን ህክምና፣ የወሊድ አገልግሎትም ሌሎችም ጭምር ይሰጣሉ። ስንት ነበሩ ቁጥራቸው? የህክምና ቡድኑ የህክምና ቡድኑ ከውጭ የመጡ ዜጎች አሜሪካውያን እና እስራኤላውያን የሚሆኑት አስራ ሰባት ናቸው። በኢትዮጵያ ዜጎች የሆኑት እነሱን በውል ቁጥሩን ከመቶ በላይ ይሆናሉ። ቁጥሩን በውል ማስቀመጥ አልችልም። አሁን የተጎዳ በሰው ደረጃ የተጎዳ ሰው አለ የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጠርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ ከውሸትም በላይ ውሸት መረጃ ነው። በአጠቃላይ የህዝቡ ቁጣ እንዲቀሰቀስ ያደረገው ገፊ ምክንያት ምንድን ነው የሚሉትንና አጠቃላይ ሁኔታውን የሚተነትን መረጃ አጠናክረን ስንጨርስ ሙሉ መረጃ እንሰጣለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን እንደ ዘገባው አመሰግናለሁ። አድማጮች አሁን ደግሞ ወደ ተከታዩ ዜና ስናልፍ ሁለት ጋዜጠኞች ታስረውብኛል ሲል የኦሮሚያ ኒውስ ኔትወርክ በእንግሊዝኛው ምኅጻር ቃል ኦኤንኤን አመለከተ። ታሰሩ የተባሉ ጋዜጠኞች ደሱ ዱላ ና ዋቆኖሉ መሆናቸውን የቴሌቪዥን ጣቢያው ዋና ዲሬክተር አቶ ሶርሳ ደበላ ተናግረዋል። የኦሮሚያ መንግስት በበኩሉ ጋዜጠኞቹ የታሰሩት ከሙያዊ ስራቸው ጋር በተዛመደ ጉዳይ ሳይሆን ጥፋት በመፈጸማቸው ወይም በመፈጸም ተጠርጥረው ነው ይላል። ፀሐይ ዳምጠው ዝርዝሩ ይዛለች። ደሱ ዱላና ዋቆ ኖሌ የጣቢያ ጋዜጠኞች ባለፈው ቅዳሜ ማለትም የካቲት 28፣ 2012 ዓ.ም በቡራዩ ከተማ ፖሊስ ጣቢያ የታሰረ ሰው ለመጠየቅ ሄዶ እንደታሰሩ ነው የኦሮሚያ ኒውስ ኔትወርክ ዋና ዳይሬክተር አቶ ሶርሳ ደበላ ለአሜሪካ ድምፅ የገለጹት። ቡራ ጋዜጠኞቹ ትናንትና ፍርድ ቤት ቀርበው የ14 ቀን የጊዜ ቀጠሮ ተጠይቆባቸዋል ብሏል። አቶ ሶርሳም ጋዜጠኞቹ በምን ምክንያት እንደታሰሩ ለማጣራት የኦሮሚያ ኮሚዩኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ጋር ደውለን ተከታዩ መልስ ሰጥቷል። ጋዜጠኛ በመሆናቸው ብቻ የታሰሩ ሰዎች እኔ እስከማውቀው ድረስ የለም። ፖሊስ አጣርቶ ጉዳዩን በወቅቱን ጥቦ ግልጽ የሚያደርገው እንዳለ ሆነው የተያዙት በተፈጸመ ወንጀል ተጠርጥረው እጃቸው አለበት ወይንም ደግሞ ከለላ ሰጥቷል ወይ ደግሞ አስተባብረዋል ተብለው ተጠረጠሩት ናቸው እስካሁን እየተያዙ ያሉት፣ እንጂ በሙያቸው ብቻ እንዳልተያዙ ነው ያለኝ መረጃ የሚያሳየው። ሙያቸውን ተጠቅመው ወንጀል ሰርቶ ከሆነም ደግሞ ያኔ ተጣርቶ ሲወጣው ለሁሉም ግልጽ የምናደርግ ይሆናል ማለት ነው። አቶ ጌታቸው አክለውም ጋዜጠኞቹ በፖሊስ የተያዙት በወንጀል ተጠርጥረው ሲፈለጉ እንደነበርና እንደ አጋጣሚ ፖሊስ ጣቢያ ሲገኙ ተይዞ በተጠረጠሩበት ወንጀል ምርመራ እየተካሄደባቸው መሆኑን ነው የገለጹት ኃላፊው ተፈላጊ እስከሆኑ ነው መያዝ አለባቸው እስከተባለበት የትዝ የህግ ሰት አለበት ብዬ አልወስድም። ይህንን በዚህ ደረጃ መውሰዱ ጠቃሚ ነው ብዬ ነው የማስበው። ስለዚህ የህግ በላይነት የማስከበር ጉዳይ በትኩረት እየተሰራበት የያዘበት ሁኔታ መኖሩን ነው ማንሳት የሚባላል። መንግስት በክልሉ ሰላም እንዲሰፍን የህግ የበላይነት ላይ ትኩረት ሰጥቶ እየሰራ ነው ያሉት ኃላፊው፣ ይህ እርምጃም የዚሁ ተግባር አካል ነው ሲሉ ገልጸዋል። ለአሜሪካ ድምጽ ሀይዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድ ባህዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው አስተናጋጃችሁ። አሉላ ከበደ ነኝ። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽት 3 ሰዓት ከ34 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት ነው የምንወስዳችሁ። የኮሮና ቫይረስ ዜና ነው ይህ ኮሮና ቫይረስን መዛመት ዓለም አቀፍ ቅኝት ይመለከታል። በጣሊያን ጎዳናዎች ተራቅተዋል። መንግስቷ ለአውሮፓ በብርታቱ ቀዳሚ የሆነው የኮሮና ቫይረስ ወረርሽኝ የጥድፊያ መዛመት እንዲገታ የጣሊያን መንግስት በመላው አገሪቱ የሰዎችን ከቦታ ወደ ቦታ መንቀሳቀስ ወይም እንቅስቃሴ ገድቧል። ሊባኖስ የመጀመሪያዋን የኮሮና ቫይረስ ተጋላጭ ትዘግባለች። በሌላ በኩል በካናሪ ደሴቶች የሚገኙ ሆቴሎች እንግዶች ከዚህ ቀደም በአካባቢው ላይ ተጥሎ የነበረውንና ለሁለት ሳምንታት ሚያህል የዘለቀውን የሰዎች እንቅስቃሴ ግደባ ወይም እቀባ ማብቃት በደስታ እያከበሩ ነው። የአሜሪካ ድምጿ ማርያማ ዲያሎ ተከታዩን አጠናቅራለች። ሰለሞን አባት ያቀርበዋል። መላይቱ ኢጣልያ እስከያዝነው ወር መጨረሻ ለእንቅስቃሴዎች ዝግ እንድትሆን ጠቅላይ ሚኒስትሯ ካዘዙ ወዲህ ጣልያናውያንና ኢጣልያ ውስጥ የሚኖሩ ሁሉ አስቤዛቸውን ከየሱቅና ከየገበያው ላይ ጠራርገው አንስተዋል። ናው አይ አም ጐይን ቱ ኦፊስ አሁን ወደ ቢሮ እየሄድኩ ነው። በኋላ ግን ወደ ቤት የተመልሼ ሥራዬን ከዚያውኑ ነው የማከናውነው። ሀገራችን ያለችበትን የአጣዳፊ ጊዜ ሁኔታ ግምት ውስጥ በማስገባት እርምጃው ትክክለኛ ህገ መንግሥታዊም ይመስለኛል። የሮማ ነዋሪ ፍራንቼስኮ አኔሎ ናቸው። ሚርኮ ሚያዬሪ ደግሞ ኮቪድ-19 አበርትቶ የመታት የሚላን ነዋሪ ናቸው። ባለሥልጣናቱ ሱቆቹን ሁሉ መዝጋት አለባቸው፣ ካለበለዚያ ግን ሰው እንዲወጣ እንዲንሸራሸር እዚህም እዚያም እየተሰባሰበ እንዲገናኝ ስታደርገው ትርጉም አይኖረውም። ጠቅላይ ሚኒስትሩ ጁሴፔ ኮንቴ ያወጁት የእንቅስቃሴ ክልከላ ወደ ሥራ መሄድን፣ የጤናና የአጣዳፊ ጊዜ እርዳታ ፍለጋ ወዲያ ወዲህ ማለትን አያካትትም። እንግዲህ ኢጣሊያ በዚህ ሁኔታ ከወደቀባት ፈተና ጋር እየታገለችና ሸክሙን እየለመደችው ባለችበት ሁኔታ ሊባኖሳውያን መባነን አለባቸው። ለአዲስ ዐይነት ሕይወት እየተዘጋጁ ነው። ለኮሮና ቫይረስ የተጋለጡ አርባ ሰዎች እንዳሏት ያረጋገጠችው ሊባኖስ ቤይሩት ላይ ትናንት አንድ ሰው በኮቪድ-19 ሞቶባታል። ኦሳማ የቤይሩት ሰው ናቸው። መኪናዬ ውስጥ ሁል ጊዜ የሚረጭ የአልኮል ብልቃጥ አለኝ። ሰው ከመጨበጤ በፊት እጆቼ ላይ የረጨሁ አብስበታለሁ። ከሰው ጋር ላለመቀላቀል በተቻለ መጠን እጥራለሁ። የሚገርመው ግን ኮሮና ቫይረስ የሚባል ነገር አለ ብለው የማያምኑ ሰዎች የመኖራቸው ነገር ነው። ራሚ አንዱ ናቸው። እዚያችሁ ሊባኖስ ውስጥ ከልክ በላይ እየተጋነን ምናልባት ይህንን አራግበው አንድ ሊሸጡ የሚፈልጉት ሸቀጥ ወይንም ሊያጠፉት የሚያስቡት ኢኮኖሚ ወይም ሀገር ያለ ይመስለኛል። በሌላ በኩል ግን በሰሜን አፍሪካ የስፓኝ ግዛት የሆኑት ካናሪ ደሴቶች ውስጥ በሚገኘው ቴኔሪፌ ሆቴል ላይ ተጥሎ የነበረው ሙሉ እገዳና መነጠል በመነሳቱ የሆቴሉ እንግዶችና ሠራተኞች ደስታቸውን በፈንጠዝያ ሲገልጹ ተስተውለዋል። የካናሪ የአደጋና የአጣዳፊ ጊዜ አገልግሎቶች ሰራተኛዋ ማርሴላ ፖስካማይና የሆቴሉን ክፍሎች በልዩ ሁኔታ አጽድተናቸዋል። ተውሳኮችን ሁሉ ለማስወገድ ልዩ ችሎታና ዝግጅት ያለው ኩባንያ አምጥተናል። ከጥቂት ቀናት በኋላ ሆቴሉ ውስጥ አዳዲስ እንግዶች ይገባሉ። ሰው ወደ ሆቴሉ እንዳይገባም ሆነ ከሆቴሉ እንዳይወጣ የተደረገው ከሁለት ሳምንታት በፊት እዚያው ቴኔሪፌ ሆቴል ውስጥ አርፈው የነበሩ አንድ ጣሊያን ሐኪም ሲመረመሩ ለኮሮና ቫይረስ መጋለጣቸው መረጋገጡን ተከትሎ ነበር። ሌላው የተስፋ ጭላንጭል የፈነጠቀ ዜና ከትናንት በስቲያ ሰኞ በአስደንጋጭ ሁኔታ የወደቀው የዓለም አክሲዮን ገበያ ትናንት መጠነኛ ማንሰራራት ማሳየቱ ነበር። ሜናኮር የሚባል የተባበሩት አረብ ኤሚሬቶች የገንዘብ ኩባንያ ዋና ሥራ አስፈጻሚ ፋትሂ ቤንግሪራ የዛሬውን የገበያውን መልሶ ማንሰራራት በተመለከተ ሁልጊዜም ቢሆን እንደዚህ በገዘፈ መልኩ የአክሲዮን ሽያጭና የዋጋ ማሽቆልቆል ሲከሰት ዋጋው መልሶ እንደሚያገግም የሚጠብቅ ነው። በዚህኛው አጋጣሚ የሽያጭ ዋጋ እንዲወድቅ ያደረጉት ስጋቶች አልተወገዱም፣ እንዳሉ ናቸው። ብዙ ንዋይ አፍሳሾች የአክሲዮኖች ዋጋ ማሽቆልቆሉን ተጠቅመውበታል። ብዙ አክሲዮን በአነስተኛ ዋጋ ለመግዛት እድል አግኝተዋል። የኢኮኖሚ ውድቀት ይከተላል በሚል ስጋት ምክንያት ረክሶ የነበረው የነዳጅ ዋጋ በመጠኑ አንሰራርቷል። ሰለሞንን ለዘገባው አመሰግናለሁ። ከዓለም አቀፍ ጉዳይ ዘገባ ወደ አገር አቀፍ እንመለሳለን። በአፋርና ኦሮሚያ ተጎራባች ቀበሌዎች መካከል በተቀሰቀሰ ግጭት ለጊዜው ቁጥራቸው በውል ያልተረጋገጡ ሰዎች መገደላቸው ተገለጠ። የግጭቱ መንስኤ የግጦሽ መሬትና ውሃ ነው ቢባልም ሆን ተብሎ ለጥቃት የተዘጋጁ ልዩ ኃይሎች ናቸው ግጭቱን የቀሰቀሱት የሚል ወቀሳም ይቀርባል። ይለናል አዲስ ቸኮል ነው ያጠናቀረው በአሁኑ ሰዓት የመከላከያ ሰራዊት መሀል ገብቶ ሰላም የማስከበር ስራ መያዙንም ጠቅሷል ነው። የአፋርና ኦሮሚያ አጎራባች በሆኑት በአዋሽና ቦርደዴ አካባቢ በተከሰተ ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውና መቁሰላቸው ተነግረዋል። በኦሮሚያ በኩል የምዕራብ ሐረርጌ ዞን የቁምቢ ቦርደዴ ወረዳ አስተዳዳሪ አቶ ሙሳ ዩሱፍ አስር ሰዎች ተገድለው ሰባት ሰዎች ቆስለዋል ብለዋል። የምዕራብ ሐረርጌ ዞን ጤና ጽፈት ቤት ኃላፊ አቶ አህመዲ ማህመድ በበኩላቸው የሞቱና የቆሰሉ የክልሉ ነዋሪዎች ወደ አሰቦት ሆስፒታል መግባታቸውን ከመስማታቸው በስተቀር ትክክለኛውን አሀዝ ሊያገኙ እንዳልቻሉ ገልጸዋል። የአፋር ክልል በበኩሉ አንድ ሰው ሞቱ፣ አስር ሰው ቆስሎብኛል ብሏል። የዛሬ ስድስት ወር ገደማ ተመሳሳይ ግጭት በአካባቢ ተከስቶ የነበረ ሲሆን ስለ ግጭቱ መነሻ የአፋር ክልሉ ነዋሪ አቶ ከዲር አህመድ የሚናገረው አለ። ያው እንደተለመደው የግጦሽ መረት ይባላል የኦሮሞ ማህበረሰብ በድርቅ ጊዜ ለግጦሽ እዛ አካባቢ ላይ መጥቶ ነበረ እና ከዛ ከድርቅ በኋላ ግን አካባቢ ላይ ያለው የአፋር ማህበረሰብ ድርቅ ጊዜ ያው የታወቀ ነው። በኢትዮጵያ ውስጥ ማንኛውም ሰው ከቦታ ቦታ አርብቶ አደር እንደመሆን መጠን ያው ወደ ግጦሽ ያለበት የተዘዋዋሩ እንደሚኖሩ ከዛ በኋላ ኦሮሚያ አካባቢ ዝናብ ስላለ አሁን ወደ ቦታቸው ተመለሱ ሲባል እዛ የኦሮሞ ማህበረሰብ እዛ ስፍሩ ስለቀረ ለቃረ የአብዛኛው ጥያቄ ነው። ተጉ መነሻ የቁምቢ ቦርደዴ ወረዳ አስተዳዳሪው አቶ ሙሳ ዩሱፍ ግን በዚህ አይስማሙም። ግንበር መሳሰር፣ ግንበር መሳሰር የግጦሽ የመጠጧ ምናምን ሱ ብቻ አይደለም። ምክንያቱ ውሸት ነው፣ ውሸት ነው። የአፋር ክልል ጸጥታ ቢሮ ኃላፊ አቶ አህመድ ሱልጣን ግጭቱ የዋና ግጦሽ ነው ይላሉ። ሆኖም ሌሎች ግጭት አባባሽ ሁኔታዎች ሊኖሩ ይችላሉ የሚል ግምትም አላቸው። እኛ ጉዳት ነው የደረሰው። አሁን ግን በሁለቱ ህዝቦች መካከል ተከስቶ የነበረው ግጭት መከላከያ ሰራዊት መሀል እንዲገባ አድርገን አመራሮቹን ልከን ለጊዜው የቆመበት ሁኔታ ነው ያለው። ግጭቱ የት አካባቢ ነው የተነሳው እና ምክንያቱስ ምንድን ነው? እነኚህ ጣልቃ ሊገቡ ይችላሉ ያሉቸው አካላት እነማን ሊሆኑ ይችላሉ? አሁን ለጊዜው ጥናት ላይ ያለ ጉዳይ ስለሆነ አሁን ስም ለመጥራት ቢያስቸግርንም እንግዲህ እስኪ እሱን በጥናት ላይ ተመርኩዘን የምናየው ጉዳይ ሆኖ አሁን ለጊዜው በሁለቱም በኩል ከፍተኛ ጉዳት ደርሷል። ይሄ ጉዳት እንግዲህ እየሰፋ እንዳይሄድ ያው እንደ አምራር ማድረግ ያለብንን መከላከያ ሰራዊትና ፌዴራል ፖሊስ ጋር ሆነ ከኦሮሚያ ጸጥታ ቢሮ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ተጨማሪ መረጃዎች እንዳገኘ እናቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ። ከኦሮሚያ ብሔራዊ ክልላዊ መንግስት የተሰጠ መግለጫ ከአፋን ኦሮሞ ክፍላችን ደርሶናል። ትላንት በታጠቁ ኃይሎች በምዕራብ ሀረርጌ ቁምቢ ወረዳ ቦርደዴ ከተማና በአፋር አዋሳኝ አካባቢ በንጹሐን ሰዎች ላይ በደረሰው ጥቃት የክልሉ መንግስት ማዘኑንና ይህንኑ ድርጊት የፈጸሙ ቡድኖች ያላቸውን ለዘመናት አብሮ የኖረው የአካባቢውን ህዝብ ለማቃቃርና ትስስራቸውን ለማሻከር እንዲሁም ስልጣን በአቋራጭ መንገድ ለመያዝ የሚደረግ ተግባር ነው ሲል የክልሉ መንግስት አውጥቷል። አክሎም ጥፋተኞችን አድኖ ለሕግ ለማቅረብ ጠንክሮ እንደሚሰራ አስታውቋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ዲሞክራሲ በተግባር። አሁን ሳምንታዊ ዲሞክራሲ በተግባር ነው። ኢትዮጵያ ለሀገራዊ ምርጫ እየተዘጋጀች ነው። ይህ ምርጫ በሚሊዮኖች ለሚቆጠሩ ኢትዮጵያውያን አካል ጉዳተኞች የተመቸ እንዲሆን ለማድረግ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ከኢትዮጵያ ምርጫ ቦርድ ጋር የትብብር ስራ ጀምረዋል ይላል። ያለፉት ምርጫዎች ለአካል ጉዳተኛ መራጮች የተውትን አስቸጋሪነት ደጋግሞ የሚያነሱት የፌዴሬሽኑ ፕሬዚዳንት ወይዘሮ ምህረት ንጉሴ የዘንድሮ ምርጫ ከእንግልት የጸዳ እንዲሆን በምርጫ ሕግ ረቂቅ ውስጥ ሳይቀር የአካል ጉዳተኞችን ፍላጎት እንዲካተት መሞከሩን ለሀብታሙ ስዩም ገልጠውለታል። ሙሉ ዘገባው ቀጥሎ ይቀርባል። የዓለም ባንክና የዓለም ጤና ድርጅት የዛሬ አስር ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ አስራ አምስት ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው ኢትዮጵያ ሕዝብ ቁጥር አስራ ሰባት ነጥብ ስድስት በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይሄ ቁጥር ሳያሻቅብ እንደማይቀር የሚያነሱት ኢትዮጵያ አካል ጉዳተኞች ማኅበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ። ለምሳሌ ዓይነ ስውራት ከዛሬ በኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም። ወይም ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ተው ይዘው ይገባሉ የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው መስማት የሚችልበት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች ፓርቲዎች አቋም ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን እንደ ነገር የሚታይ ነው። በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸውም ነበሩ። አንዳንድ ጊዜ ደግሞ ምርጫ ላይ ይጠቀሟቸው የአርማዎች የፖለቲካ ፓርቲዎች ይጠቀሟቸው አርማዎች ከእነሱ ጋር የእለት ተለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በእጅ ጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ላይ የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውቅ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሚ የነበረው አርማ ነበር፣ የፓርቲው አርማ። በዛ ምክንያት ብዙ መስዋዕት ወገኖቻችን ዘጠነ ሰባቱ ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከአካል አካል ጉዳተኞች አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች ለመሚ እንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ። ብዙ ጊዜ በተለይ ከከተማ ውጭ ሲሆን ደግሞ በተባባሰ ሁኔታ በረበት ሁኔታ ነበር። እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው የኢትዮጵያ አካል ጉዳተኞች በሀገራቸው እጣፋንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ። አካል ጉዳተኞች ማለት ምን ማለት ነው? በየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንደሚሳተፉ አካል ጉዳተኞች ምን መደረግ ይገባዋል? ምን መብት ሳለን ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ ሀያ ዘጠኝ የሚለውንም እንደዚሁ ምንምን ማሟላት አለባቸው። አካል ጉዳተኛ ለ ለምርጫ ውስጥ ለማሳተፍ መራጭ በመሆን ብቻ ሳይሆን ተመራጭ በመሆን ነው ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከርነው። በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩት። በአመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሀሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ። አዋጁን ቀድመን እንድንወያይበትም ተሰቶ ነበረ። እንዲሁም ደግሞ የማሻሻያ ሀሳቦችም ካሉን እሱንም እንድናካትት እድሉ ነበረን። ስለዚህ የተለያዩ ማስተካከያዎችን እንዲገቡ አድርገናል። ለምሳሌ ረዳቶችን ማዘጋጀት፣ ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ፣ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዘው መምጣት አንዱ መብት እንደሆነ እና በአካል ጉዳተኞች ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽን ላይ የተቀመጠ መሆኑን አስረጣል። ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተት የማድረግ ስራ ሰርተናል። እዚህ አዋጅ ውስጥም እሱ በግልጽ ተቀምጦላል። ስለዚህ አይነት ስጉራን አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችተዋል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን ሲሆን በምልክት ቋንቋ አቬላብሊቲ እንዲኖር እና መረጃ ማግኘት እንዲቻል ሳይሆን ሳይሆን ግን ጥሩ የሆኑ ሳይንጆች እንዲኖሩ እና አብሱስጥ እንዲካተቱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎችን የማካተት አፈርማቲቭ አክሽን ነበረ መጀመሪያ። ከዛ ደግሞ እኛ ከተወያየን በኋላ አካል ጉዳተኞችን በዚህ አፎርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች የአካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳትፈው ሁሉ ለአካል ጉዳተኞችም ክፍተት የተወ አዋጅ እንዲሆን ማድረግ ችለናል። በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዝዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብአቶችን በማዘጋጀት ለአካል ጉዳተኞች ምቹ የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰናይ እርምጃዎችን እንደሚወስድ ተስፋ እንደሰጣቸውም ጨምረው ነግረውናል። የአሜሪካ ድምፅ ራዲዮ ሀብታሙ ዝዩም ዋሽንግተን ዲሲ። ሀብታሙን አመሰግናለሁ። አድማጮች፣ ሌላው ሳምንታዊ ዝግጅት ሴቶችና ቤተሰብ ዶክተር ስህን የተፈራ የሴታዊነት ሴታዊት የፆታ እኩልነት ንቅናቄ መስራችና አስተባባሪ ናቸው። ከተመሰረተ አምስት ዓመታት ያስቆጠረው ሴታዊት ባለፉት ጥቂት ዓመታት ውስጥ ምን ለብሳ ነበር የተሰኘውን የልብስ ኤግዚቢሽን በተለያዩ ክልሎች በማሳየት ፆታዊ ጥቃት ከአለባበስ ጋር ምንም ግንኙነት እንደሌለው የግንዛቤ መፍጠር ስራ ሰርቷል። እንዲሁም አለኝታ የተሰኘ የፆታዊ ጥያቄዎች መልስ የሚያገኙበት የነጻ ስልክ መስመርና የተለያዩ ፆታ ተኮር እንቅስቃሴዎችን ሲያደርግም የቆየ ድርጅት ነው ትለናለች ኤደን ገረመው። የሴቶችን ወደ ፖለቲካዊ ተሳትፎ ወይም ፖለቲካዊ ተሳትፎ ለመጨመር የታለሙ እንቅስቃሴዎች አስመልክቶ ዶክተር ስህንን አነጋግራ ተከታዩን አሰናድታለች። ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች ቀዳሚዋ ናት። ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት፣ ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የአስራ ሁለት አመት ልጅ እያለው ከአያቴ ያየሁትና የሕይወት መርህ አድርጌ ያደግኩበት ነውም ትላለች። የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም ትናገራለች። ስለ መብት ስናወራ ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ፣ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያውቅ፣ ተፈትሾ ስለማያውቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶችን ምቾት ይነሳል። ምክንያቱም አንዳንዴም ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አደርስም ተብላ ሰረግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አሁን እኩልነት ነው እኩል መትጋት አለብሽ፣ እኩል መስራት አለብሽ፣ ደሞዛችሁ ተመጣጣኝ ከሆነ ለአንቺም ይሻላል የሚለው ነገር በኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለውም። ምክንያቱም ለምሳሌ ጠቅላይ ሚኒስትር ዐብይ ከሀያ ሚኒስትር ካቢኔዎች አስሩን ሴት ሲያደርጉ አስር ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል ምንም ጥያቄ የለውም። ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን ሲጀምር ማነው የወንድ ብቻ ያደረገው? ስተት እኮ መጀመሪያም የወንድ ብቻ ስፔስ መሆኑ ነው ያኛው። ስለዚህ በታሪክ የመጣን ኢፍትሐዊነት የማስተካከል ስራ ነው እና መፍትሄ ወይም የኛ መልእክት ሁልጊዜ ምንድን ነው እኩልነት፣ ዊን ዊን ነው። የወንዶች የበላይነት ሲንገጫገጭ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልናሚ እኩል ሲሰሩ እኩል ሲታገሉ ከወንዱ ላይ ያለውን ጫና እኮ ዘቅ ይላል። ይህ የሚመስለኝ ምንድን ነው ዘር እየዘራ ነው። አሁን አቨሬጅ ምትያት ሴት ተነስታ እኩልነት ታቀናቅናለች ወይ? አትቀናቅም። ገና ነው በጣም ገና እንደሆነ እናውቃለን። ስለ ሴታዊት ብቻ ሳይሆንም ምንሽ በአጠቃላይ አሁን ያለው ማንም አይነት ንቅናቄ ዘሬ፣ መዝራት ጥርጊያ መንገድ የማዘጋጀት ይሰሩ ቡድኖች ማለት ነው። እኔ ግን የሚመስለኝ አሁን ይህንን ሲያዳምጡ የሚያድጉ ያኛው ትውልድ ግን የኔ ትውልድና ትውልድ እንደተቀበሉት የሚቀበል ትውልድ አይኖርም። እሱም በጣም እርገጠኛ ነኝ። አሁን መንግስት እንደ ችሮታ የሚቆጥረውን እኩነት ያኔ ልክ ብሄርና ፖለቲካና ሃይማኖት በመቼም ጊዜ ኢግኖር እንደማይደረጉት፣ ያኔ ደግሞ የጾታ እኩልነት ነው ኢግኖር የማይደረገው። ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች፣ በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስብል መሆኑን የምትናገረው ዶክተር ስህን አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ነው የምትናገረው። በውክልና ስናየው ቀላል ነገር አይደለም ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ ቅም አለው ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን ይችላለው የሚለውን የሚያሳየናል። ጠቅላይ ሚኒስትሩ ሹመት በጣም ነው የምንደግፈው ጥሩ ነገር የሚያደርጉት ያህል ፈጥተዋል የሚለው ቱ በጣም ጥሩ ነገር ሲሰሩ ነው ግን ዋናው ነገር ምንድነው? ከጾታ እኩልነት አንድ የቁት የሚለዋል አሁን ላይ ብዙ ሚዲያ ላይ ይመስላል እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት ወንዶችም እኩ እኩል የተሸው ነው ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ ጠቅላይ ሚኒስትሩ ሹመው በአንድ ቤት ነው ሚገቡ እኛቸዋ የሚል ነገር በጣም ነበረ ይቀራል እና ብዙዎቹ ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከነሱ የበለጠ መጠየቅ ትንሽ አደጋ ያለው ይመስለኛል። እንደ ማንም ሰው ይሳሳታሉ። በወንድ ጥሩ በጣም ጥሩ ያልሆኑ ሊኖሩ ይችላሉ። ግን የእውነት ወደ እኩል የምመጣው መመዘኛውን ስናስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። ግን ደግሞ ሰይ እንዲያደርጉ እንዲወርቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ ሽና የዲፈንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ዋናው የነበረው ውይይት በጣም የሚደንቅ ነበር ነው ሰዎች ነው ትግልና እዚህ ቦታ ላይ መሆን ያለበት ወታር ነው የሚል ሀሳብ ነበራቸው ነገር ግን ባናውቀው ነው እንጂ ከዛ በፊትም ቢሆን ይሄ የሲቪል ቦታ ነው ምክንያቱም የሚሊተሪ የጦር ኃይል አዛዥና የመከላከያ ሚኒስትር ስለሚለያዩ እና ይሄ የሲቪል ቦታ እንደሆነ ባለማወቅ ቃለ ሁም አይሆን ነገር እንደተሰጣቸው ከጠሩ በኋላ ሲነሱ በዚያው ደግሞ ተቀቀለ ማለት ነው። በዚህ አመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይም የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ። ማርች ሀያ አንድ ላይ አንድ ሰሽን ይኖረናል። ሁሉንም ፖለቲካል ፓርቲዎች ጋር ዘናል እና ሴቶችን እንዲወክሉ ምክንያቱም አንዳንድ ፖለቲካል ፓርቲዎች እኳን አመራር ላይ አባላት ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያሉባቸው አሉ። ስለዚህ ምንድን ነው ዛ ውስጥ ያለው ኢሹ ምንድን ነው የሚለውን ለመወያየት እየሞከርን ነው። ያው ሴቶች ጋም ክፍተት አለ ምክንያቱም ፖለቲካ ፓርቲዎች ተጠይቂያቸው ሴቶች ወደ ኛ ይመጡ ይሰራሉ የሚል ነገር አለ። ከዛ ሬዲዮት የምናውቀው ፖለቲካ ማለት መታሰር ነገረፍ ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰረት ያለበት በፖለቲካል ፓርቲዎች ነው ብያስባለሁ እና ከአንተ አንድ ፐርሰንት ነገሪቷን ህዝ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ መገለጫ የሚያዋጣ ስር ያገዛም እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀርጽ ብሄርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛው የመጀመሪያው ፆታ ነው እና ለሴቶች ምንድነው ጥያቄያቸው የሚለውን ነገር ለሱ ለራሳቸው ያዋጣቸዋል። ለምሳሌ የወር አበባ ንጽሕና መጠበቂያ ታንድ ለት የተደረገ ነው። አሁን አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጠው የተሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በነፃ የሚከፋፈልበት ሀገር ፆታዊ ግንኙነት መፈፀም መፈፀም ምርጫ ሆኖ እንግዲህ ወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ እንደ ንጽህና ጥበቃ እዚያ ምን ነገር ተደርጓ የቅማና ሁለት አመት ነው። አድማጮች አሁን አንድ ዘግይቶ የደረሰን ዜና እናነባለን። የኢትዮጵያ ፓርላማ ነገ በሚያካሂደው 14ተኛ መደበኛ ስብሰባ ከሚመለከታቸው ጉዳዮች አንዱ በጠቅላይ ሚኒስትር አብይ አህመድ የሚቀርቡ አዳዲስ ሚኒስትሮችን ሹመት መርምሮ ማጽደቅ ነው። የጠቅላይ ሚኒስትር ጽህፈት ቤት ምንጮች ለአሜሪካ ድምፅ እንዳረጋገጡት ወይዘሮ አዳነች አበቤ የፌዴራል ጠቅላላ አቃቢ ሕግ፣ አቶ ላቀ አያሌው የገቢዎች ሚኒስትር፣ ዶክተር ሊያ ታደሰ የጤና ሚኒስትር ፊልሰን አብዱላሂ የሴቶች ህጻናትና የወጣቶች ሚኒስትር ሆኖ ይሸማሉ። ወይዘሮ ዳንች አበቤ የሚተኩት በቅርቡ የተነሱትንና ባለ ሙሉ ስልጣን አምባሳደር የሆኑትን አቶ ብርሃኑ ጸጋዬን ነው። አቶ ብርሃኑ ለምን እንደተነሱ የተብራራ ነገር የለም። ¶¶ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ ሶስት ሰዓት ጀምሮ የሚያስተላልፈውን ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ እንመለሳለን። ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።